እንደምናመሻችሁ የጋቢና ቪ አድማጮች፣ የዕለተ አርብ የካቲት 25 2014 ዓ ም ምሽት ዝግጅታችን ከአሜሪካ ድምፅ ራዲዮ ዋሽንግተን ዲሲ ጀመረ። በምሽቱ መሰናዷችን የወጣቶችን ዕለት ተዕለት እንቅስቃሴ የሚዳስሱ እንዲሁም ልዩ ልዩ ተሞክሮዎችን የሚያጋሩ መሰናዶችን አዘጋጅተናል። ከነዚህ መካከል በዩክሬን የሚገኙ ኢትዮጵያውያን ከሀገር መውጣት መጀመራቸውን ከጀርመን ሆኖ ሁኔታውን የሚከታተለው የኢትዮጵያ ኤምባሲ አስታውቋል። አሁንም እኛ መግባት አልቻልም የራሳቸውን ዜጎች ነው የሚያስቀድሙት፣ እኛ ተቸግረናል እያሉ የእኛም ሜዴ ምክትል ሚሲዮን መሪ አምባሳደር ክፍል ይዛ በነበረበት ሰአት አናግሮ መኪና ሚዘን ሄደ ነበረ። በጀርመንና በተለያዩ የአውሮፓ ሀገራት የኢትዮጵያ ባለሙሉ ስልጣን አምባሳደር የሆኑትን ወይዘሮ ሙሉ ሰለሞንን ነው የሰማችሁት። ስለ ወቅታዊ ሁኔታው በምሽቱ ያካፍሉናል። በቅርቡ ኢትዮጵያ ውስጥ በድሜ ምክንያት ጨበራ ጩርጩራ ብሔራዊ ፓርክ የሚባል ፓርክ አንድ ዝሆን ይዟል። ወርጅና ነው የኖረው እና ይሄ ዝሆን በጣም ኃይለኛ ነው። ሽመሬ ይባላል። አሁን ደግሞ የሰማችሁት ወጣት ሄኖክ ስዩም ይባላል። የአያቱን ስም ቀይሮ ሄኖክ ስዩም ሀገሬ በማለት ራሱን ያስተዋውቃል። ሄኖክ የኢትዮጵያን መልካም ገጽታዎች ለማስተዋወቅ የሚጠር ወጣት ነው። የምሽቱ እንግዳችን አድርገን ጋብዘነዋል። አብራችሁን ከመሻችሁ ሌሎች ከዓለም ዙሪያ ያሰባሰብ ናቸው ጥንቅሮችም ይኖሩናል። ፕሮግራሙን በመምራት ስመኝሽ የቆየ በማቀናበር ንጉሱ ታምሬ፣ እንዲሁም ፕሮግራሙን በማሰናዳት አብረውን ከተሳተፉ ሌሎች የአሜሪካ ድምጽ ባልደረቦች ጋር አብረናችሁ እናመሻለን። አሁን በቅድሚያ ከሀገር ውስጥና ከውጭ ላሰባሰብናቸው ዜናዎች ሀብታሙ ስዩም አመሰግናለሁ፣ ዝመኝሽ አራተኛው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ መርቆሪዎስ ከዚህ ዓለም በሞት መለየታቸው ተሰምተዋል። በሕመም ውስጥ የሰነበቱት ብፁዕነታቸው በሕክምና ሲረዱ ቆይተው ማረፋቸውን የቤተ ክርስቲያኒቷ ቅዱስ ሲኖዶስ ጽህፈት ቤት አስታውቀዋል። አቡነ መርቆሪዎስ የደርግ ዘመነ መንግስት ተገርስሶ ኢህአዴግ ስልጣን በተረከበባቸው የመጀመሪያ ዓመታት ከአገራቸው በመሰደድ ከ20 ዓመታት በላይ በዩናይትድ ስቴትስ ውስጥ ኖረዋል። በስደት የሚገኘውን ሲኖዶስ በመምራት በውጭ ሀገር የሚኖሩ ትውልደ ኢትዮጵያ ወይንንም አገልግለዋል። የጠቅላይ ሚኒስትር አብይ አህመድ አስተዳደር ወደ ስልጣን ከመጣ በኋላ የተደረገ ሽምግልናን ተከትለው በሀገር ቤት ከነበረው ሲኖዶስ ጋር እርቅ በመውረዱ ወደ ሀገራቸውም ተመልሰዋል። ከቅርብ ጊዜ ወዲህ ህመም እንደጠናባቸው ሲነገርላቸው የነበሩት አቡነ መርቆሪዎስ ህልፈታቸው ከተሰማ በኋላ የኢትዮጵያ ፕሬዚደንት ሳህለወርቅ ዘውዴን ጨምሮ የመንግስት ባለስልጣናት ሀዘናቸውን ገልጸዋል። ቅዱስ ሲኖዶስ ባካሄደው አስቸኳይ ጉባኤ ብፁዕ ወቅዱስ ፓትርያርክ አቡነ መርቆሪዎስ ስርዓተ ቀብራቸው እሁድ የካቲት 27 ቀን 2014 ዓ ም በመንበረ ጸባዖት ቅድስት ስላሴ ካቴድራል እንዲከናውን ውሳኔ ማሳለፉን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን መገናኛ ብዙሃን አገልግሎት ስርጭት ድርጅት ዘግቧል። የናይጄሪያ ባለስልጣናት የጸጥታ ኃይሎች በተለምዶ ሽፍቶች እየተባሉ የሚጠሩ ከሁለት መቶ በላይ የወንጀል ቡድን አባላትን መግደላቸውን አስታውቀዋል። ግለሰቦቹ የተገደሉት በማዕከላዊ የኒጀር ግዛት አራት ቀናትን በፈጀ የተኩስ ልውውጥ እንደሆነም ተናግረዋል። ናይጄሪያ እየጨመረ በመጣ ለገንዘብ ብለው ሰዎችን በገፍ በሚያፍኑ የታጠቁ ቡድኖች የጭካኔ ተግባር ስትፈተን ከርማለች። የኒጀር ግዛት የውስጥ ጉዳይና የጸጥታ ኮሚሽነር ኢማንኤል ኡመር በግዛቲቱ መናገሻ ሚና በሰጡት መግለጫ ሽፍቶቹ የተገደሉት ከእሁድ እስከረቡ የተለያዩ ስፍራዎች በነበረ የተኩሱ ልውውጥ ላይ ነበረ። የጸጥታ ኃይሎች የሞተር ብስክሌቶችና ከብቶችን ማስመለሳቸውን የወንጀል ቡድኖቹ አመራሮችም መገደላቸውን አክለዋል። በተጨማሪም ሁለት የጸጥታ ኃይሉ አባላት በሽፍቶቹ መገደላቸውን አስታውቀዋል። የተጎዱ አባላት ሕክምና እየተደረገላቸው እንደሆነም፣ በአውራ ጎዳናዎች ላይ ደግሞ የጸጥታ ቁጥጥር እንደተጠናከረ ተናግረዋል። ከሁለት ሺህ ሃያ የአውሮፓውያን ዓመት ወዲህ በናይጄሪያ በሽፍቶች በጅምላ የሚታፈኑና የሚገደሉ ሰዎች ቁጥር ጨምረዋል። በቀጠናው ባለው ቀውስ ምክንያት በሺዎች የሚቆጠሩ ሲገደሉ፣ በአስር ሺዎች የሚቆጠሩ ደግሞ ከመኖሪያቸው ተፈናቅለዋል። ሩሲያ በአውሮፓ ግዙፉን የኒውክሌር ጣቢያ ዛፖራጅያን መደብደቧን ተከትሎ በጣቢያው ቅጽር ግቢ ውስጥ እሳት መቀስቀ ሱን የዩክሬን አደጋ ጊዜ አገልግሎት በዛሬ ሁለት አስታውቋል። ዛሬ ቀደም ባለው ሰዓት በአቅራቢው የምትገኘው ኤነርሆዳር ከተማ ከንቲባ ጣቢያው በእሳት መያያዙን አስታውቀዋል። ይሁንና ከጥቂት ጊዜ በኋላ የጣቢያውን ኃላፊ ጠቅሰው እሳቱ የተፈጠረው ከህንፃው ክልል ውጭ መሆኑን ማስታውቃቸውንና ጸጥታ በጣቢያው ዙሪያ እንደተመለሰ መናገራቸውን ዩክሬን 24 የተሰኘውን ቴሌቪዥን ጣቢያ ጠቅሰው ሮይተርስ ዘግቧል። ኤነርሆዳር በእጅጉ ቁልፍ የሆነውን ኃይል የምታመነጭ ከኪየቭ 700 ኪሎ ሜትሮች ላይ የምትገኝ ከተማ ናት። በከተማው የሚገኘው ጣቢያ ዩክሬን ከምትጠ የተጠቀመው ኃይል 25 በመቶውን ያመነጫል። የዩናይትድ ስቴትስ ፕሬዚደንት ጆ ባይደን ከዩክሬኑ አቻቸው ቮሎዲሚር ዘለንስኪ ጋር መነጋገራቸውንና በኒኩሌር ጣቢያው ላይ ስለተከሰተው እሳት የቅርብ ጊዜ መረጃዎች እንደደረሷቸው ዋይት ሀውስ አስታውቋል። ባይደንና ዘለንስኪ ሩሲያ በአካባቢው የምታደርገውን የጦር እንቅስቃሴ እንድታቆምና የእሳት አደጋ ሰራተኞችና የአደጋ ጊዜ ግብረ ኃይሎች ወደ ስፍራው እንዲያመሩ መንገድ እንድትከፍት ጠይቀዋል። አመሻሹን በወጣ አዲስ መረጃ የሩሲያ ጦር ዛፖራዥያ የኒኩሌር ጣቢያን እንደተቆጣጠረ ተሰምተዋል። የዩክሬን የኒኩሌር ፍተሻ ባለሙያዎች እስካሁን ከጣቢያው ያመለጠ ጨረር እንደሌለና የጣቢያው ሰራተኞች በመልካም ደህንነት ስራቸውን እንደቀጠሉ ተናግረዋል። በስተ መጨረሻም ቻይና ሩሲያ ዩክሬንን የመውረር እቅዷን የቤጂንግ የክረምት ኦሎምፒክ እስኪጠናቀቅ ድረስ እንድታዘገይ ይጠይቃለች ሲል የወጣ ዘገባን ውድቅ አድርጋለች። ባለሙያዎች ይሄ መረጃ ቻይና ጥቃቱ እንደሚደርስ ስለምታውቅ በምዕራባውያን ዘንድ ያላትን ክብር የሚያጠለሽ እንደሆነም ተናግረዋል። የቻይና የውጭ ጉዳይ ሚኒስትር ቃል አቀባይ ዋንግ ዌንቢን የኒውዮርክ ታይምስ ጋዜጣ በትናንትናው ዕለት ያወጣውን ሪፖርት ንጥር ሐሰተኛ ዜና ሲሉ ጠርቶውታል። ጋዜጣው የምዕራብ ሀገራት የስለላ ተቋማትን ሪፖርት ጠቅሰው እንደዘገበው ከፍተኛ የቻይና ባለስልጣናት ለሩሲያቻቸው ያቻቸው ከአውሮፓውያኑ የካቲት ሁለት እስከ ሀያ በተደረገ ኦሎምፒክ ወቅት ዩክሬንን እንዳይወሩ ጠይቀዋል። ጦርነቱ የተጀመረው ከሳምንት በፊት ነበረ። ያላችሁት ያላችሁት ጋቢና ቪኦኤ የአዲሱ ትውልድ ድምፅ ነው። ፕሮግራማችን በአጭር ሞገድ በ25 ሜትር ባንድ 12040 ኪሎ ኸርዝ፣ በ19 ሜትር ባንድ 15580 ኪሎ ኸርዝ ላይ ይተላለፋል። በተጨማሪም ፕሮግራማችንን በዌብሳይታችን እንዲሁም በፌስቡክ የማህበራዊ ትስስር ገጻችን በቀጥታ መከታተል ትችላላችሁ። አሁን ቀዳሚ አድርገን ወደ ያዝ ነው የዕለቱ አብይ ርዕስ እናልፋለን። በዩክሬን ወደ ፖላንድ በሚያስገባው ድንበር ላይ የሚገኙ ኢትዮጵያውያን ተማሪዎች ድንበሩን እየታሻገሩ እንደሚገኝ ተገልጿል። ብዙዎች ድንበሩን መሻገር መቻላቸውን አውቀናል ያሉት በርሊን የሚገኙት በጀርመን በፖላንድ በዩክሬን በቼክ ሪፐብሊክ እና በስሎቫክ የኢትዮጵያ ባለሙሉ ስልጣን አምባሳደር የሆኑት ወይዘሮ ሙሉ ሰለሞን ከሰሞኑን የተሻለ ሁኔታ እንዳለ ተናግረዋል። ያነጋገረቻቸው ጃለኔ ገመዳ ናት። ስለ ወቅታዊ ሁኔታው አስቀድሞ ያስረዳሉ። አሁን የተሻለ ሁኔታ አለ ብዬ ነው ማም ነው። ምክንያቱም በቀደም ዕለት በተነጋገርን ቀን እራሱ የእኛ ልጆች ቴሌግራም ቻት ላይ አሁንም እኛ መግባት አልቻልም የራሳቸውን ዜጎች ነው የሚያስቀድሙት እኛ ተቸግረናል እያሉ የእኛም የኔ ምክትል ሚስዮን መሪ አምባሳደር ተፈሪ ጋር በነበረበት ሰዓት አናግሮ መኪና ይዘን ሄደን ነበረ ገብተን የእኛን ሰዎች ይዘኑ ጣቢያን ሰባት ሰባት ሰው ይዘን መውጣት እንችላለን። አርባ ኪሎ ሜትር ሁለት ሶስት ሁለቴ እንኳ ብንመለስ አስራ አምስት ሰው እና ሀያ ሰው ሶስት ጊዜ ሀያ አንድ ሰው ማምጣት እንችላለን እና አርባ ኪሎ ሜትር ቅርብን አፍቀዱልን ቢልም ከገባችሁ መውጣት አ ዩክሬን ክልል ከተገባ እናንተ መውጣት አችሉም ስላሉ መሄድ አልቻሉም። እኛም ወን የ የፖላንድ መንግስት ያዘጋጀው ከፖላንድ ወገን ያለው ደግሞ እዛ ድረስ ስላለ ምግብና መጠጥ እናስተላልፍ ወደ ዩክሬን ወገን ወዳሉት በአካቸው ምግብ እናስገባ ቢሉም እሱንም ከልክለዋቸዋል። ስለዚህ እኛ የዩክሬን መንግስት ውጭ ጉዳይ ሚኒስቴር አሳውቀን ዜጎቻችን በጉሃትም በምግብ እየተቸገሩ ነው። መድኃኒትም ማስገባት ምግብም ውሀ ማስገባት አለመቻላችን በጣም ከፍተኛ ሀዘኔታ ፈጥሮብናል። መፍትሄ እንድትፈልጉልን አንደኛ ቅድሚያ የሚሰጠው ለእናንተ ዜጎች በመሆኑ የእኛዎቹ ሊገቡ ስላልቻሉ ችግር ገጥሞናልና መፍትሄ እንፈልጋለን። ይሄ በያሉበት ስላሉ ተቸግረውብናል ስላልናቸው፣ አዎ ክራውድ ስለነበር ችግር ስለሆነ ነው ለመፍታት ጥረት እናረጋለን ብለዋል። እንደገናም ዛሬም ወዲያውኑ ይህን በያሉበት ጠረፍ ላይ ያሉት ብቻ ሳይሆን ወይም ድንበር ላይ ያሉት ብቻ ሳይሆን የትኛውን ቦታ ላይ ስታካር እያለ ችግር ዘቅሞኛል የሚለውን ሁሉ ሰፖርት አድርገን ለማንቀሳቀስ እንድንችል ይህን ኦንላይን ፎርም እየሞሉ ያሳውቁን አውቶማቲካሊ ለችግራቸው እንደርሳለን ስላሉ ለሁሉም የጋራ እንትናቸው ላይም እኛ ዌብሳይት ላይም ያንን ፎርማት እንዲሞሉ ፖስት አድርገናል። እዚህ አጋጣሚ ኢትዮጵያ ያለውን የዩክሬን አማሳደር የሉም ቻርጀው ናቸው ያናገሩኝ። እሳቸውም በጥሩ ሁኔታ ተሯሩጠው አንዳንድ መልስ ሰጥተውን አታስቡ እኛ ኃላፊነት እንወስዳለን ብለው ተስፋ ሰጥተውናል። ዛሬ እንግዲህ ተማሪዎቹ ተወካይ ጋራ ስነጋገር የምታስተባብረዋን አናግሪያት ነበር አንዳንዴ በእኛ ስልኩ ዘግተው ሲጠፉብን፣ በእነሱ በኩል ደግሞ መረጃ እናገኛለን። አይ ዛሬ ብዙ ሰው ገብቷል፣ ጀርመንም ብዙ ሰው ገብቷል፣ ወደ ጀርመን ወደ ፖላንድም ብላለች። እኛ ከገቡ በኋላ ስልካቸውን ያጠፋሉ፣ አናገኛቸውም እንጂ የተሻለ ሁኔታ ነው ያለው። ዛሬ እዛ ላይ ተቸገረ ያለው የሚል ብዙ ሰው ፖስት አላረገም፣ ግን እዛ ዩክሬን ውስጥ አሁንም ያሉ ይኖራሉ ብለው ያስባሉ። አሁ አሉ እሱማ አንደኛ ከቦታቸውም ያልተነሱ አሉ ጥቂት ሰዎች ሁለት ሶስት ሰዎች መጀመሪያም ሳይነሱ እንትኑ ሲነሳ ተንቀሳቀሱ አደጋ እንዳይደርስባችሁ ስለተባለ አንዳንዶቹም ከከተማ ውጭ ስለሆኑ ጦርነት ያለበት ቦታ አይደለንም እዛውን ቆያለን ያሉን አሉ በብዛት አይደሉም እንጂ አሉ ካምፕ ወይንም ማቆያ ስፍራ ድንበር አካባቢ ተደርጎ አፍሪካኖች እዛ ጋር እንዲቆዩ ይደረጋል ይባላል አፍሪካኖች ብቻ ነው ወይስ ሌሎች አሉበት ካምፑስ የት ነው ያለው? እዛው ድንበሩ ጋ ነው። ሁሉም አንድ ላይ ነው ያሉት፣ ጎን ለጎን ሁሉም ሰው እዛው ነው ያለው። ኢቨን ተሰልፎም የሚታየው ጎን ለጎን ነው። በዚህኛው በኩል የዩክሬን ዜጎች ና የኢዩ አውሮፓ ህብረት ዜጎች እንደገና ደግሞ ምን ዩክሬንያን ምን ኤሮፒያን ዩኒየን የሆኑት ደግሞ እዛው አጠገብ ይታያል። አፍሪካ ብቻ አይመስለኝም። ማንኛውም የኤሮፒያን ዩኒየን ዜጋ ያልሆነና የዩክሬን ዜጋ ያልሆነ ሳፓሬስ የሚታዩትም ካስተላለፋቸው እንደሱ ነው የሚቆዩት። ይህንኑ ነው። እኛም እንደዚህ የራሳችሁ ዜጋና የአውሮፓ ዜጋ እያስቀደማችሁ ሶስት አራት ቀን እየተራወኛ ሰዎች እዛ ስለቆሙ ችግር ገጥሞናል ብለን ነው የጠየቅነው። የመንግስትም ያው የዩክሬንን መንግስት ዛሬ አክት እናደርጋለን። እባካችሁ በዚህ ፎርም ቶሎ እንትን በሉልን ስላሉ ያንን ልከንላቸዋል። አይ ቲንክ ዛሬ ግን የተሻለ ሁኔታ ነው ያለው ብዬ ገምታለሁ። በቁጥር ይታወቃል። እነዚህ አፍሪካውያን እዛ ጋር እንዲቆዩ የተደረጉት አይታወቅም፣ ግን ክራውድ ላይ በጣም ብዙ ሆኖ ነው የሚታየው። እነዚህ ፎቶ ምናምኖቹ ሲታዩ በጣም ብዙ ሰው ነው ያለው ከሁሉም ሳይድ ብዙም ያለው ምናልባት የነጮቹ ቁጥር ሊበዛ ይችላል፣ ግን ብዛት ሁለቱም ሳይድ ብዛት ይታያል። እኔ እንኳን እነዚህ አፍሪካውያን እንዳያልፉ የተደረጉት በቁጥር ብዙ ናቸው ወይ፣ አፍሪካውያን ብቻ አይደሉም። ማንኛውም የዩክሬን ዜጋ ያልሆነና የዩሮፒያን ዩኒየን ዜጋ ያልሆኑት ናቸው በሙሉ እዛ ጋር ቶታሊ እንዳያልፉ መከልከል ሳይሆን እነዛም በሚያስቀድሙበት ጊዜ ይዘገያሉ ነው። አሁን የእኛም ከተከለከለ ዜ ገቡ አሉ አይደለም። መጀመሪያ ግን የየራሳቸው ዜጋ ሲያስቀድሙ የእኛዎቹ ለምሳሌ እኔ ቀድሜ መጥቼ ቅድሚያ ለዩክሬን ዜጋ ነው የምሰጠው ካለ እኔ ማለት የሚገባኝን አምስት ዩክሬንያን ካሉ ከእኔ ቀድሞ ይገባሉ ማለት ነው። የቀድሚያቸው ድርሼ ስለዚህ በዚህ አይነት መዘገየታቸው ለራብ እና ለመጉላላት ለበለጠ ጊዜ መብት መሰቃየት እድል ይሰጣል እና ይጎዳሉ ማለት ነው። ኢትዮጵያውያን ተማሪዎች ድንበርን አልፎ ፖላንድ እና የመሳሰሉት አገር ከደረሱ በኋላ ክትትሉን ታቆማላችሁ? እኛ እናቆሉም። ግን እኛ ቦታም የተዘጋጀላቸው አለ። ከቸገራቸው ለምሳሌ በእኛ በማህበርና በፖላንድ መንግሥት የተዘጋጀላቸው ቦታ አለ። ሲመጡ ደግሞ በገቡበት በሚገቡበት ጊዜ የተፈቀደው የትኛውም ጋር ጀርመን እንዲመጡ ፖላንድ እንዲመጡ ሳይቸገሩ ቪዛን ሳይጠየቁ ነው እንዲንቀሳቀሱ የተደረገው። እነሱ ትምህርት ላይ እያሉ ይ እንደፈለገው መንቀሳቀስ ራይት አልነበራቸውም። እዛው ሀገር ውስጥ ነበር የሚንቀሳቀሱት እንጂ ወደ ጀርመን ቪዛ ሳይኖራቸው መምጣት አይችሉም ነበር፣ ወደ ፖላንድም ወደ ሌላውም። አሁን ግን ስደተኛ ስለሆኑ ቀጥታ ከዚህ ስደት የሚሸሹ ሰዎች ወደ ጀርመንም፣ ወደ ፖላንድም፣ ወደ ሀንገሪም፣ ወደ ራሻም፣ ወደ የትኛውም አካባቢ በዛ ድንበር ላይ በተመታላቸው ወረቀት ብቻ በዛችሁ ብቻ እያሳዩ ወደ የትኛውም ሀገር ያለ ችግር በነጻነት መግባት ይችላሉ። ስለዚህ ልክ በነጻነት ከገቡ በኋላ እኛ ወደ ካምፕ እኛ ያዘጋጀንላቸው ጋር ማረፊያም ጋር አልሄዱም። እኛም በግልም ልደዳቸው የፈለግ ጋር አልሄዱም። ግማሹም በጓደኛ በዘመድ እያለ በራሳቸው መንገድ ነው የሚበተኑት። ኢቨን ፈልገን ለማግኘት እንደውል እራሱ መጀመሪያ እዚህ ደርሻለሁ፣ በቃ አሁን አንድ ደቂቃ ነቀለኝ፣ ክሮስ ላደርግ ነው፣ በሰላም ተሻግሬያለሁ ብሎ ካሉ በኋላ ራሱ ይገዛሉ ስልካቸው። ድንበሩ አካባቢ ያሉ የእናንተ የኤምባሲ ሰራተኞች አሉ። እነሱ ችግር ብለው ከሚያነሷቸው ነገሮች ቢጠቅሱልኝ የኛ ዛሬ ወደዚህ እየተመለሱ ነው፣ ምክንያቱም እዛም ቢቆዩ ምንም የሚሰሩት ነገር ስለሌለ። የቦርደር ፖሊሶችንም ሲያናግሩ ለሁሉም አንድ አይነት ነው የምናረገው። በዚህ በፖላንድ በኩል ምንም ችግር አልገጠመንም። በቃ እነሱ ማናግረው እናንተን ቆማችሁ አልቆማችሁ ምንም የምታመጡ ነገር የለም እኛ ብንለቃችሁ እዛ ጋር ስትሄዱ አይመልሷችሁም። ወደዚህ ሰዎችን እናምጣ በመኪና ገብተንም ስንል ትራንስፖርት ፕሮቫይድ እናርጋ፣ አርባ ኪሎ ሜትር በእግር መሄድ ከባድ ነው፣ ርቆት ላይ ነው ያሉት ሲባል አይ ከሄዳችሁ ከገባችሁ አይመልሷችሁም ስለተባለ አልሄዱም ፖላንድ ሳይድ ከደረሱ በኋላ ምግብም ውሀም ማረፊያ ምንም ችግር የለም እዛኛው ሳይድ ጋር ግን ሁሉም ሰው በጣም ክራውድ ዞሮ እየተቸገረ ስለሆነ ምግብ እንኳን እኛን ንስጥ ቢሉ አይቻልም ብሎ ከልክለዋል ብለዋል እሱም እዛ በነበረበት ጊዜ አምባሳደር ተፈር ይዛ እያለም እንቢ ሲሉ አይቻልም ሲባል አይቷል። እና ያ ሁኔታ ችግር መኖሩን ኦብዘርቭ አድርገዋል። እነዚህም ደግሞ ተራቸውን እየጠበቁ እየነገሩት ነበር። ያን ቻቱም በጣም በጣም በተፋጠነ ሁኔታ ነበር መረጃ የምንለዋወጠው፣ በየሰከንዱ ነበር የምንለዋወጠው መረጃ። እና ያ ፕሮብለም ስታክ እንዳረጉ ቅድሚያ ለራሳቸው ሰዎች ነው የሚሰጡት የሚለው ነገር ሲናገሩ ነበር። ይዛለታም ማለት ነው። በመጨረሻ ለእነዚህ ተማሪዎች የሚሆኑ ትውልድ ኢትዮጵያውያን የሚያስተላልፉት መልዕክት ካለ? ለእነሱም የማስተላልፈው መልዕክት እኛ አሁንም ኤምባሲውም ኮሚኒቲውም ሁላችንም የፖላንድ ጋቨርመንቱም የጀርመን ሁሉም የሚፈልጉት እነሱ ሴፍ መሆናቸውንና በሰላም ሳይጨነቁ ሳይቸገሩ መኖርና መንቀሳቀስ መሄድ የሚፈለገ እንዲሄድ ሌላውንም በሕጋዊ መንገድ የራሳቸውን ምርቱ እንዲያስጠብቁ ነው። እኛም የምንፈልገው ቢያናግሩን፣ እነሱ የሚሸሹት ምናልባት ለትምህርታቸው ወይም ደግሞ የተለያየ ነገር ፈርዘር ለመኖር ለመቆየት ቢፈልጉ ከኤምባሲ ጋር ግንኙነት ካለን እድሉን ያበላሽብናል በሚል ይሸሻሉ። እኛ ግን መረጃ ከኛ ሳያገኙ ትምህርት ቤትንም፣ አሁን አንዳንዶቹ ለምሳሌ ጀርመን የተሻለ ትምህርት ነው ዩኒቨርሲቲ ብለው ክሮስ አድርገው ይገባሉ ጀርመን ግን ዩኒቨርሲቲ ለመግባት ቋንቋውን ቢያንስ ሁለተኛ ደረጃውን የጀርመን ቋንቋ ካልቻለ አይችልም መግባት እና ዋርሶ ቢማሩ ወይም ሌላ ጓ ቢማሩ እንግዲህ ምኒያ ስፒኪንግ ሊሆን ይችላሉ ኢኮቪለንት ትምህርት ቤት ውስጥ መግባት ዩኒቨርሲቲ ውስጥ ማለት ነው። ስለዚህ ይሄን ይሄንን እንመክራለን። መረጃ በትክክል እያጣሩ በእውነተኛ ነገር ላይ ተመስርቶ በወሬ ባሉ ባልታ ሳይሆን ፋክት እያጣሩ እንዲህ ከሌ እንዲህ አለኝ አለ ሳይሆን ካውንተር ቼክ እያደረጉ ከእኛ ጋርም ደውሎ በተለያየ ስልክ ደውሎ መረጃ ማግኘት ይችላሉ የለጠፍንላቸው ስልኮች ላይ እና የተሻለ አቅጣጫ እያዙ ህይወታቸውን ቢመሩ ጥሩ ነው። እኛ ማንም ሰው መብታቸውን ሂማን ራይት የሚሰጣቸውን የሚከለክል ነገር የለም። መብታቸውን የሚጠቀሙበትን ሁሉ የሚከለክላቸው የለም። ግን የተሳሳተ መንገድ ላይ ሄደው ህይወታቸውን እንዳያበላሹ ትምህርት ብልም ከሆነ ሌላ የሚፈልጉትን ነገር አጋጣሚን ተጠቅሞት ትክክለኛውን አካሄድ እንዲሄዱ አድራ እንላለን። የእነሱን ተወካይ የሚያናግሩ እሷ መረጃ በየቀኑ ከኛ ስትጠይቀናለች፣ እሷ ነች አሁን ለማስተባበር የምትሞክረው ቮለንተሪም ቢሆን ታስተባብራለች። ሌሎችም ቢኖሩ በዛ መልኩ መረጃ የተለዋወጥ ለብኔ ጥሩ ነው። ለሚ ከተቸገሩ ግን ማረፊያ አለን፣ እንረዳቸዋለን። ካልተቸገሩ ይችላር። ኦኬ የትም ቢኖሩ ደህና ይሆኑ፣ ግን ኢንፎርምድ የሆነ መረጃ ኢንፎርምድ የሆነ ዲሲሽን ይውሰዱ። ህይወታቸውን ቤተሰቦቻቸው ይጨነቃሉ፣ እኛም እንጨነቃለን። ያልሆነ ቦታ ወድቀው ነገር ህይወታቸው ይበላሽ ሁሉ ነገር አቡል እንዳይሆንባቸው ነው መርዳት የምንፈልገው። ሌላ ምንም ኢንትረስት የለንም። እነሱ ያውቃሉ ይሄንን። ግን በርትተው መረጃ እየተለዋወጡ በቅንነት ራሳቸው የተረዳዱ አንዱ ያገኘው መረጃ ለአንዱ እየሰጠ በቅንነት፣ የተጣመመ መረጃ እየሰጡ የገዛ ወንድሞቻችን እህቶቻችን የሚጎዱ ሰዎች ከዚህ እንዲታቀቡ አደራ አላለው። ትክክለኛ መረጃ ያላችሁ ደግሞ ሳትደብቁ በቻት ግሩፕ ላይም በስልክ የምትገናኙ ሰዎች የተለዋወጡ ላለው ይህንኑ አድራ ማስተላለፍ የምፈልገው። አምባሳደር ሙሉ ሰለሞን ለሰጡኝ ቃለ ምልልስ እጅግ አድርጌ አመሰግናለሁ። እኔም አመሰግናለሁ። ሰላም ጤና ይስጥልኝ። የተከታተላችሁት ያላችሁት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፈውን የጋቢና መሰናዷችን ነው። ተከታዩ ዝግጅታችን ደግሞ የምሽቱን እንግዳችንን ያስተዋውቀናል። ለኢትዮጵያ ያለውን ፍቅር ለመግለጽ በአያቱ ስም በመተካት ሄኖክ ስዩም ሀገሬ በማለት መጠራት የጀመረው ወጣት ጋዜጠኛ ከአስር አመታት በላይ የሀገሪቱን ውብ ገጽታዎች ላላዩት ለማሳየት ለፍቷል። ጉዞን የሚመለከቱ የህትመት ውጤቶችን፣ የቴሌቪዥን ትርኢቶችን በ ማሰናዳትም ብዙሃን እሱ ያላየውን በርቀትም ቢሆን እንዲቃመሱ አድርጓል። ስራው የራሱ ፈተናዎች አሉት የሚለው ሄኖክ ከሀብታሙ ስዩም ጋር በነበረው ቆይታ የስራውን አድማስና ተግዳሮት አጋርቷል። ለመሆኑ ሄኖክ ስንት የኢትዮጵያ ስፍራዎችን ተመልክቷል? በከመሰናዶ እንከታተል። ማለት የተለያዩ አካባቢዎችን አይቻለው ምስራቃዊ ክፍል ሆነው ወደ ድንበር የሚጠጉትን አካባቢዎች በደንብ አላየሁም። ከዛ ውጭ ኢትዮጵያ ትልቅ ሀገር እንደምታቆም እንደምታምነውም አይቻታለሁ ብለህ መደምደም አትችልም። ወደ አየሁ ስፍራ ድጋሚ ስትሄድ ሌላ አዲስ ነገር ታያለህ። ያም ሆኖ በሁሉም የሀገሬ አካባቢዎች እግሬ ረግጧል ማለት እችላለሁ። ሄኖክ መሰል ጉዞዎችን በማድረግ ያተረፍከው ነገር ምንድን ነው? ሁለት ነገር ነው። አንደኛው ደስታ ነው። የጉዞን ያክል ተክቼ ልረካበት ልደሰትበት የሚችልበትን ጉዳይ እስካሁን ድረስ ላስብም አልችልም። ባስብም የሚመጣ አይመስለኝም ሊመጣም ደግሞ የእውነት የሚያረካኝ ይሆናል ብዬ አላምተኛው። ጉዳይ ደግሞ በእኔ ሀገር እንግዲህ ዋናው ችግር ብዬ የማስበው ቀድሞ የነበረው የተፈጥሮ ሀብት በከፍተኛ ደረጃ እየተመናመነ ስለዚህ፣ በዚህ የጉዞና የጉብኝት ሂደት ውስጥ በየአካባቢው የተፈጥሮ ሀብት እንዲጠበቅ፣ ተፈጥሮ ሀብት ላይ ትኩረት ተደርጎ እንዲሰራ የተፈጥሮ ሀብት ውድመት እንዲቆም የበኩሌን አስተዋጽኦ እወጣለሁ። እንደ ጋዜጠኛ የታዘብኩትን እየደረሰ ያለውን ውድመት እዘግባለሁ። እንደ ተቆርቋሪ እየሆነ ያለውን ችግር ሊያስቆም የሚችል ሊያደምጥ የሚችል እና እርምጃ ሊወስድ የሚችል አካል አቤት ብሎ እንዲሰማኝ ጩኸቴን እጮሃለሁ። እና እነዚህ ሁለት ጉዳዮች ላይ ትርጉም ያለው ነገር ለመስራት እየሞከርኩ ነው እስካሁን ባለው የታሪኬ ምዕራፍ ቅርስን ተጠቅሞ ቱሪዝምን አልምቶ በተለይ አሁን ቁጥሩ በጣም እየጨመረ ለመጣው አዲስ ትውልድ እንጀራና ዳቦ መሆን የሚችል አማራጭ የስራ እድል ፈጠራ ላይ አሁንም በጣም ከፍተኛ ድክመት አለ። ከዛ ይልቅ ቅርሶችን የትላንት የታሪክ አሻራ በመሆናቸው ብቻ ትላንትን የሚጠየቁ ትላንት ለእኛ መልካም አልነበረም ብሎ የሚያስቡ ወገኖቻችን ቅርሶቹን በክፉ አይን በማየት እንዲወድሙ፣ እንዲጠፉ ከታሪክ መዝገብ እንዲጻፉ የሚያደርጉት እንቅስቃሴ ያለ። እኔ ከዛ በተቃራኒ ነው ብዬ የማስበውን የራሴ የቅርስ ክብር፣ የቅርስ ፋይዳ፣ የቅርስ ምንነትን ትውልዱ እንዲረዳው በቻልኩት መጠን የምንም የማስተዋወቅና የተግባቦት ስራ እየሰራው ነው። ከዚህ ከመደበኛ መጽሔት ውጭ በተለያዩ እዚህ ሀገር ላይ በሚታፈኙ መጽሔቶችም በአንዱ መልኩ እንደነፍትህ እንደነታዛ ባሉ መጽሔቶች ላይ ጽሁፎችን እየሰጠው ጉዳዩ ላይ ሰዎች በቂ ግንዛቤ እንዲኖራቸው ለማድረግ ጥራለው ከዛ ባሻገር መደበኛ የሆነ ሳምንታዊ የቴሌቪዥን ፕሮግራም አለኝ ብዙ ኢትዮጵያ የሚባል ይህም ፕሮግራም ሌላ ጉዳይ የለውም አሁን ያልኳቸውን ሀሳቦች በምስልና በድምፅ አስረድቶ ወደ ሰው ዘንድ ለመድረስ እየተጠቀምኩበት ያለ አንድ መንገድ ነው። መሰል ጉዞዎች አድካሚ ናቸው፣ የገንዘብ ሀቅ ምንም ይፈትናሉ የሚሉ ምክንያቶችን ብዙዎቹ ያቀርባሉ። ድንበር ተሻጋሪ ጉዞዎችን በማድረግ ሂደት የሚገጥሙህ ፈታኝ ነገሮች ምንድን ናቸው? በምንስ መንገድ ነበረ የምትወጣቸው? አሁንም ድረስ ከባድ ነው። አሁንም ድረስ ከባድ ነው። ምክንያቱም ጠንከር ያለ ልምድ እዚህ አገር ስለሌለ እንደዚህ አይነት ጉዞዎች ከየትኛውም ወገን ድጋፍ የለብህም፣ ወይም የትኛውም ወገን ቀጥሎ የሚያመጡትን ውጤት ተመልክቶ ከአንተ ጋር አብሮ ለመቆም ይቸገራል። በዚህ ሂደት ውስጥ የመጀመሪያው ነገር የበጀት ችግር ነው ወይም የበጀት እጥረት ነው። የበጀት እጥረት በጣም በጣም በጣም ፈታኝ ነው። የፈለግክበት ቦታ እንደፈለግክ በፈለግከው አይነት አግባብ አትሄድም እና ይሄ አንድ ችግር ሆኖ ሁልጊዜም የሚያስቆጨኝ ሁልጊዜም ስሜት የሚጎዳው ነገር ነው። ሁለተኛው የሀገሬ የሰላምና የጸጥታ ጉዳይ ለምሳሌ ዲና ፍቅር መማት የሄድባቸው አንዳንድ አካባቢዎች እየተፈጠሩ መጥተዋል። አሁን ከቅርብ ጊዜ ወዲህ ያኮረፉ የተቆጡ ከመንግስት ጋር መስማማት ያልቻሉ፣ ወይም ደግሞ መንግስት ከነሱ ጋር አልስማማ ብሎ በመካከላቸው ያለውን ክፍሎች መቋጨት ያልቻሉ ወገኖች አንዳንድ አካባቢዎች ሰው የማይደርስባቸው የቅርብ ርቁ እንዲሆኑ አድርገዋል። ስለዚህ የጸጥታና የሰላም ጉዳይ ወደ ፈለክበት አካባቢ እንደፈለክ እንዳትሄድ አንዱ እንቅፋት ነው እና እሱም ሌላኛው ፈተና ነው። ከዛ ባሻገር እንግዲህ ከተፈጥሮ ጋር የመግባባት እና ተፈጥሮን እንደመዝናኛ የመቁጠር ልማዱ ውስን ነው። በዚህ ምክንያት አንዳንድ አካባቢዎች እንዲህ አይነት ጉዞዎች ብዙ የተለመዱ አይደለም። ስለዚህ ይህንን ጉዞ አደርጋለው ብለህ ስታስብ ምን ፈልግ ነው ለምን ዓላማ ነው የመጣው ብሎ ደግሞ በጥርጣሬ የሚመለከት ብዙ ሰው አታጣም። ሄኖክ፣ ከስፍራ ስፍራ በምትንቀሳቀስበት ጊዜ ብዙ የማይረሱ ገጠመኞችን ያተረፍክ ይመስለኛል። አንዱን ልታካፍልን ትችላለህ? ብዙ ነው። በቅርቡ ኢትዮጵያ ውስጥ እድሜ ምክንያት ጨበራ ጩርጩራ ብሔራዊ ፓርክ የሚባል ፓርክ አንድ ዝሆን ሞቷል። በእርጅና ነው የሞተው እና ይሄ ዝሆን በጣም ኃይለኛ ነው ሹመሬ ይባላል። ሹለሬ ማለት ቆንታ ቋንቋ አድቶ አድፍቶ የሚተናኮል የሚያጠቃ ማለት ነው እና በጣም ኃይለኛ ከመሆኑ የተነሳ ዱሩን የማያስደፍር፣ በዱሩ ላይ የበላይነቱን እና ጉልበቱን ያስመሰከረ አዳኝም የሚፈራው በህዋነት ደግሞ የማያውቁ ሰዎች ዝም ብሎ ቀለል ያለ ሌላ አካባቢ እንዳዩት ዘሆኖች መስሏቸው ሞክረውት እስከ ሞት የደረሱ የውጭ ቱሪስቶች አሉና አንድ ጊዜ ይህንን ብሔራዊ ፓርክ እየጎበኘው በነበረበት ሰዓት ድንገት ከየት እንደመጣ ሳናውቅ መንገድ እየሄድን እሱ ከሚመራው በቁጥር ከአራት መቶ በላይ ከሚሆን የዞን መንጋ ጋር ተገናኘን። እኛ እየሄድን የነበረው መጀመሪያውኑ የናፈቁንን እነዚህን ዞኖች ለማየት አንድ ሰን አንድ ዞን፣ አምስት ዞን፣ አስር ዞን ቢሆን ደስ ብሎን የምናይ ይመስለኝ ነበር። ግን አይደለም። የገጠመን አራት መቶ አካባቢ የሆን ነው። ከዛ ውስጥ ደግሞ ይሄ በጣም የሚፈራው ና ሁሉ ጊዜም ከእሱ ዞን ጊዜ ላተረፈኝ ብሎ ሰዎች ሲናገሩ የማዳምጠው ሆን መካከላቸዋል። እና ከዛ በኋላ በእኔም ሆነ በካሜራ ባለሙያ መካከል የተፈጠረው ፍርሃት፣ ያንን ለማምለጥ ያደረግነው ድካም፣ የወጣኑ ተራራ ከወጣም በኋላ ደግሞ እንደገና ዞሮ የመመለስ እድል ስላለው የምንመለከታቸው እሱ ያለፈባቸው ቦታዎችን ስናገኝ እንደገና የምናሳብረው እና በጣም ቀላል መንገድ እያለ አሩቅ ሆኖ ግን ራስን ማዳን የመጀመሪያ ግቡ የሆነ መንገድ ይሄድንባቸውን አድርሰው ዛሬም የጨበራ ጩርጩራ ብሔራዊ ፓርክ እንሳስብ ሳትን የአስፈሪና ኃይለኛ ዝሆን ለቀናት እዛ ጫካ ውስጥ እንደዛ እየዞርን እዛ አድረ እንደገና በሁለተኛው ቀን ነጻ ነው እና ያሳልፉ የማይረሳ የድካም ጊዜ ሁልጊዜ አብሮኝ ይኖራል። ያም ሆኖ አሁንም ድረስ የተለየ ትርጉም የሚሰጠኝ እንስሳ ዝሆን ነው። አንድ ቀን ኢትዮጵያን ዞሬ መጎብኘት እፈልጋለሁ የሚል ሰው ቀድሞ ሊዘጋጅባቸው የሚገቡ የተወሰኑ ነገሮች ምንድን ናቸው? ኢትዮጵያን መጎብኘት ካለ ብሎ የሚያስብ ሰው መጀመሪያ ኢትዮጵያ ውስጥ የትም አካባቢ እሱን የሚጠላው ምንም አይነት ጠላት የሆነ ማህበረሰብ እንደሌለው ይመል። ቀጥሎ የሚሄድበትን አካባቢ ባህል እንዴት አድርጌ ነው እንደ ራሴ ባህል ተቀብዬ አብሬ የማሳልፈው ይበል። ከዛ ውጭ መጠነኛ የሆኑ በተለይ ከሌላው ዓለም የሚመጣ ወይም ደግሞ ከከተሞች አካባቢ የሚሄድ የመሰረተ ልማት ችግር የመንገዶች አለመመቻቸት እንዳለ ያስብ። እነዚህ ሶስት ንግኝትና በዚህ ሶስት ተዘጋጅተው ኢትዮጵያ መጎብኘት የጀመረ ሰው ከዛ በኋላ አይወጣም የሚል እምነት ነው ያለኝና ይህም ታልግም ጣላል ወይኖክስዩም ላካፈልከን ነገር ሁሉ እጅግ በጣም አመሰግናለሁ። እኔም አመሰግናለሁ። መልካ ዜና ቪኦኤ ከአሜሪካ ድምፅ መተላለፉን ይቀጥላል። ወደ ተከታዩ መሰናዷችን ደግሞ ወደ ምስራቃዊቷ አፍሪካ ሀገር ኬንያ ይወስደናል። ሬፉ ሺፋ የተሰኘ የኬንያ ስደተኞች ድርጅት ምስራቅ አፍሪካ ውስጥ ለሚገኙ ስደተኞች የኢንተርኔት ላይ የፋሽን ትርኢት አቅርቦ ነበር። የዝግጅቱ ገቢም በግጭት ምክንያት ከምስራቅና መካከለኛ አፍሪካ ተፈናቅለው መጠጊያ ለማግኘት ጥገኝነት ለጠየቁ ሴቶች የሚውል መሆኑን አዘጋጆቹ ተናግረዋል። ብሪንዳ ሙኒያ ከናይሮቢ ያደረሰችን ዘገባ እንደሚከተለው አዘጋጀቸዋለሁ። በሬፉሺ በተዘጋጀው የፋሽን ትርኢት ማብቂያ ላይ በጥድፋ የተሳተፈችው ኤልዛቤት ያርጌዲዮን የቀደመ ልምድ የሌላት ብቸኛዋ ሞዴል ናት። ለውድድሩ የለበሰችው ቀሚስ ስሟንና ያሳለፈችውን የወጣትነት ታሪኳን ይናገራል። በላይዋ ላይ ያጠለቀቻቸው ጌጣጌጦች የትውልድ አገሯን ደቡብ ሱዳን ባህልን እንደሚያንጸባርቅ ገልጻ ጠቀሜታውንም አስረድታለች። እዚህ ከፊት ያለው ልክ እንደ አንገት ሀብል ነው። በባህላችን ሴቶች የወር አበባቸውን ለመጀመሪያ ጊዜ ሲቀበሉ ከቤተሰብ የሚሰጣቸው ረዥም የአንገት ሀብል ነው። ከሀብታም ቤተሰብ ለወጣች ረዥም የአንገት ጌጥ ይሰጣታል። ካልሆነ ግን አጭር ጌጥ ነው የሚሰጣት። ያሪ ጌዲዮን ከአስር ዓመት በፊት ካለእድሜ ከመዳር አምልጣ ከደቡብ ሱዳን ስትወጣ 13 ዓመቷ ነበር። እስካሁን ምንም አይነት የአንገት ሀብል አልተቀበለችም። ሬፉሺ የፋሽን ዝግጅት ግን ባህሏን እንድትለማመደው እድል ሰጥቷታል። ኬንያዊቷ ሞኒካ ካናሪ ከያር ጌዲዮን ጋር አሸናፊ የሚያደርጋትን የልብስ ዲዛይን የምትሰራ ዲዛይነር ነች። ብዙ ልጃገረዶች ከማህበረሰብ ውስጥ የሚያጋጥማቸውን አፋኝ ባህሎች ለሌሎች እንዲያሳውቁ የፋሽን ኢንዱስትሪው እንደሚረዳቸው ትናገራለች። ለያር በተቻለ መጠን ረዥሙን የአንገት ጌጥ እንሰጣታለን አልኩኝ። ምክንያቱም የእርሷ ዋጋ ከውጫዊ ማንነቷ ወይም አካባቢዋ ካለ ነገር አይመጣም። የአንድ ሰው ዋጋው የሚታየው ከውስጣዊው ማንነቱ ነው። የአርጌዲን አሁን የፋሽን ሞዴልና የዲዛይነር ስራን እየተከታተለች ነው። ሬፉሺ የተሰኘው ድርጅት አላማም ልክ እንደ ያርጌዲዮን ግጭት ካለባቸው ሀገራት ተሰደው መኖሪያቸውን ናይሮቢ ውስጥ ላደረጉ ስደተኛ ልጃገረዶችና ህጻናት የሚገጥማቸውን ህይወት እንዲለማመዱት ማድረግ ነው። ለትርፍ ያልተቋቋመው ይህ ድርጅት የትምህርት የኢኮኖሚና የስነ ልቦና ስልጠናዎችን እንደሚሰጥ ይናገራል። የድርጅቱ ቃል አቀባይና ማርኬቲንግ ኃላፊ ጄኔፈር ጊታ ጋ የፋሽን ዝግጅቱ ሴቶቹ የኑሮ ክህሎታቸውን እንዲያሳድጉ እድል እንደሚሰጣቸው ይናገራሉ። በፕሮግራማችን ውስጥ የታቀፉ ልጃገረዶች እዚህ ስራ ያገኛሉ ገቢ እንዲያገኙ የንግድ ችሎታዎችንና የአመራር ክህሎቶችን እንዲማሩ ሁኔታዎች ተመቻችተውላቸዋል። እነዚህ የምታያቸው ዲዛይኖች በፕሮግራም ውስጥ ባሉ ልጃገረዶች የተቀቡ ናቸው። ንድፎቹን ያወጧቸው እራሳቸው ሲሆኑ እያንዳንዱ ንድፍ በራሳቸው በልጃገረዶቹ ስም ነው። የፋሽን ዲዛይነሯ ሞኒካ ካናኢ፣ ነገሮች የቱንም ያክል ጨለማ መስለው ቢታዩም ማንም ማድረግ የሚፈልገውን ማድረግ እንደሚችል የፋሽን ትርኢቱ ያሳየ ነው ትላለች። Sometimes you think I'm doomed. it's over. It's, this is it. አንዳንድ ጊዜ ያበቃልኝ ሰው ነኝ ብላችሁ ልታስቡ ትችላላችሁ። ከዚህ በኋላ መጫወት አልችልም። ከዚህ በኋላ ትንሽ ልጅ መሆን አልችልም ሚስት መሆን አለብኝ ብላችሁ ልታሰቡ ትችላላችሁ። እንደሚመስለኝ እያንዳንዱ ወጣት አጠገቡ ባለው ነገር ብቻ እንዳይገደብ ይህንን መልእክት ማስተላለፍ በጣም አስፈላጊ ነው ብዬ አስባለሁ። መውጫ መንገድ ለመፈለግ መንገድ ካገኛችሁ፣ ወደፊት ሊወስዳችሁ የሚችለውን ያገኛችሁትን ዕድል ተጠቀሙበት። ከዝግጅቱ የሚገኘው ገቢ በናይሮቢ ትገኛል። ለምሽቱ ያዝናቸው መሰናዶዎች እነዚህን ይመስሉ ነበር። ነገ በሌሎች ፕሮግራሞችን እንጠብቃችኋለን። ሰላም ሰላም ደሩ